the voice of የኢትዮጵያ አየር መንገድ ከበረራዎቹ ወደ ሰላሳ ሀገሮች የሚያደርገው እንዲቆም መወሰናቸውን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ከየትኛውም ሀገር ወደ ኢትዮጵያ የሚገቡ መንገደኞችም በራሳቸው ወጪ ለ14 ቀናት በልዩ ማቆያ እንዲቀመጡ እንደሚደረግ አስረድተዋል። ጠቅላይ ሚኒስትሩ ማምሻውን በሰጡት መግለጫ የሕግ ታራሚዎችን በተመለከተም ሕፃናትን የያዙ የአመክሮ ጊዜያቸው የደረሰና የተከሰሱበት ጉዳይ ቀለል ያለ እንዲለቀቁ ወስነዋል። ከኮሮና ቫይረስ ጋር በተያያዘ በአዲስ አበባና በአንዳንድ አካባቢዎች በውጭ ሀገሮች ዜጎች ላይ እየደረሰ ነው የሚባለውን ማግለልና ጥቃትም ጠቅላይ ሚኒስትሩ አውግዘዋል። የኢትዮጵያውያንን ባህልና ማንነት አያንጸባርቅም ብለዋል። ዛሬ ከኢትዮጵያ የጤና ሚኒስቴር የወጡ መረጃዎች በኮሮና ቫይረስ የተያዘው ሰው ቁጥር ዘጠኝ መድረሱን አሳይተዋል። ስድስቱ የውጭ ዜጎች፣ ሶስቱ ኢትዮጵያውያን ናቸው። እስክንድር ፍሬው ዝርዝሩን ይዟል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ የሰጡት መግለጫ ያስተላለፉት መልእክት የኮሮና ቫይረስ ስርጭትን ከመከላከል አንጻር አዳዲስ ውሳኔዎች ይፋ የተደረጉበት ነው። የኮሮና ቫይረስ በቻይና ውሃን ግዛት ባለፈው ታኅሳስ ይፋ ከተደረገበት ጊዜ አንስቶ እስከ ተባባሰበት ወቅት ድረስ በረራ ያላቋረጠው የኢትዮጵያ አየር መንገድ ጉዳይ አንዱ ነው። ጠቅላይ ሚኒስትሩ ዛሬ እንደገለጹት አየር መንገዱ ወደ በርካታ ሀገራት የሚያደርገው በረራ እንዲቋረጥ ተወስኗል። የኢትዮጵያ አየር መንገድ ላለፉት ሳምንታት በረራ ሲያደርግ የነበረ ቢሆንም በኤርፖርቶች አካባቢ ከጤና ጥበቃ ሚኒስቴር ጋር በመተባበር ጥንቃቄ ለማድረግ ሙከራ ተደርጓል። የመቶ አስር ሚሊዮን ሕዝብ ሀገር ስለሆነ እናም ወደብ ስለሌለን አንዱ ከውጭ የሚያገናኘንን መንገድ ከዘጋን መድኃኒት ማስገባት ቴስት ኪት ማስገባትን ጨምሮ በርካታ ችግር ሊያጋጥመን ስለሚችል ጉዳዩን በጥናት እና በእውቀት መወሰን ያስፈልጋል በሚል ሲታይ ቆይቷል። ነገር ግን ዛሬ ከ30 በላይ ሀገራት በረራ እንዲቋረጥ ተወስኗል። ይህ ብቻ ግን አይደለም። ወደ ኢትዮጵያ መምጣት በሚፈልግ ማንኛውም ተጓዥ ላይም ቅድመ ሁኔታ ተቀምጧል። በራስ ወጪ ለ14 ቀናት ተነጥሎ መቀመጥ። የኮሮና ቫይረስ በኢትዮጵያ ከመከሰቱ ጋር ተያይዞ በውጭ ሀገር ዜጎች ላይ እየደረሰ ነው የሚባለው መገለልና ጥቃትም በጠቅላይ ሚኒስትሩ ማብራሪያ ተዳሷል ከውጭ ዜጎች ጋር ተያይዞ አዲስ አበባ ውስጥ አንዳንድ ቦታ ላይ ባልተለመደ ሁኔታ የማግለል አንዳንድ ቦታም በድንጋይ የመምታት ምልክቶች ታይተዋል የሚል ሪፖርት ደርሶን በዝርዝር ካየነው በኋላ አንደኛ ኢትዮጵያዊ ባህሪ ባለመሆኑና ስማችንን ባልተገባ መንገድ ስለሚያጠለሽ በሽታው ከለር አይለይም፣ ዘር አይለይም፣ ሃይማኖት አይለይም፣ ሰው የሚያጠቃ በሽታ መሆኑ ታውቆ ከውጭም ይሁን ከውስጥ ከማንኛውም ሰው ጋር የምናደርጋቸውን ግንኙነቶች መጠንቀቅ ተገቢ ነው። ራሳችንን ለበሽታው ለቫይረሱ በማያጋልጥ መንገድ መገናኘት ተገቢ ሆኖ ሲያበቃ በተለየ መንገድ ነጭ ወይም የኤዥያ ሰዎች ሲኖሩ ልክ በቫይረሱ ልክ ሰዎቹ እንደተያዙ ታሳቢ ማድረግ ጥቃት መውሰድ ከኢትዮጵያውያን የማይጠበቅ በመሆኑ ሁሉም ኢትዮጵያዊ ከዚህ ድርጊት እንዲቆጠብ እንዲህም አይነት ነገሮች ሲታዩ ማህበረሰቡ የማስተካከያ እርምጃ እንዲወስድ ኢትዮጵያ ከዜጎቿ ውጭ ያሉ ሰዎችን እያጠቃች ነው የሚል ያልተገባ ስም እንዳይዝ ጥንቃቄ መደረግ እንዳለበት ተወያይተናል። ጠቅላይ ሚኒስትር አብይ አህመድ በዛሬው ማብራሪያ የኮሮና ቫይረስን ለመከላከል ከተወሰኑ ውሳኔዎች ጋር የተያያዙ ሌሎች ጉዳዮችንና ተጨማሪ ርዕሰ ጉዳዮችን ዳስሰዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።